የሕገ ወጥ አሸጋጋሪዎችን መረብ ለመከላከል በዓለም አቀፍ ባህር ላይ የተሰማራው ተልእኮ አሉታዊ ውጤት እንዳለው ተቺዎች እየጠቆሙ ነው። አውሮፓ ለዚሁ ተግባር ሶፊያ በሚል ስያሜ ሜዲትራኒያን ባህር ላይ ተልኳን አሰማርታለች። ግብረሰናይ ድርጅቶችም ባህር ውስጥ የመስጠም አደጋ ያንዣበበባቸውን ስደተኞች ለመታደግ ተመሳሳይ ተልእኮ ዘርግተዋል። የዶቸ በለ የጀርመንኛ ቋንቋ ክፍል ባልደረባ ያን ፊሊፕ ሾልስ ያነጋገራቸው በሊቢያ የተባበሩ መንግስታት ድርጅት ልዩ ልኡክ ማርቲን ኮብለር የተባለውን ትችት የሚያጠናክር አስተያየት ነው ያላቸው። ይህ ያልተፈለገ ውጤት በእርግጥም አላቸው። የአውሮፓ መርከቦች ከባህር ዳርቻ ሀገራቱ የባህር ክልል ከሆነው ከ12 ማይል ዞን ውጭ ነው የሚንቀሳቀሱት። በዚህ ምክንያትም ህገ ወጥ አሸጋጋሪዎቹ ሰዎቹን በዚያ በማይደርሱበት 12 ማይል ክልል ውስጥ ያመጧቸዋል። እንደውም ሰዎቹን እንዲያሻግሯቸው የጣሊያን የባህር ጠረፍ ጠባቂዎችን ሁሉ ደውለውም ይጠራሉ። እናም የሊቢያ መንግስታዊ ይዞታ መስመር እስካልያዘ ድረስ ህገ ወጥ ሰው አሸጋጋሪዎቹ ተግባራቸውን ሊያቆሙ አይችሉም። የህገወጥ ሰው አሸጋጋሪዎቹን እንቅስቃሴ ለመግታት የተሰማራው የባህሩ ላይ ተልዕኮ አሉታዊ ውጤት አስከትሏል ከተባለ ይህን ተግባር ታዲያ ማስቆም እንዴት ይቻላል? ማርቲን ኮብለር በአንድ በኩል ጠንከር ያለ እርምጃ መውሰድ ያስፈልጋል። ይህ ወንጀል ነው፣ እናም ሰዎቹ ወደ ህግ ፊት እየቀረቡ መቀጣት አለባቸው። ለዚህ እርግጥ ነው ገለልተኛ ፍርድ ቤት ያስፈልጋል። ይህ ግን እስካሁን የለም። በህገወጥ መንገድ አሸጋጋሪዎቹ ሰዎቹን ከሱዳንና ኒጀር በሳህራ በረሃ አቋርጠው እዚህ ድረስ ያመጧቸዋል። እዚህ ደግሞ በመጠለያ ጣቢያዎች፣ አንዳንዴ መንግስት በሚያንቀሳቅሰው መጠለያ ውስጥ ይቀመጣሉ። ይህ ደግሞ አንዳንዴ የሰብአዊ መብቶች የማይከበሩበት ሊሆን ስለሚችል እኛ ስጋት አለን። ማርቲን ኮብለር ካለፈው ዓመት ህዳር ወር አንስቶ ሊቢያ ውስጥ ለተባበሩ መንግስታት ድርጅት ተልዕኮ ድጋፍ የሚሰጠውን ዘርፍ ሲመሩ ቆይተዋል። በዚህ ቆይታቸው ግን የታሰበውን ያህል ማሳካት እንዳልተቻለ ነው የጠቆሙት። በተልኮ የማብቂያ ላይ ያን ያህል ትልቅ የሚባል የሊቢያ መፍትሄ ላይኖር ይችላል። ይህ የአንድ ትውልድ የቤት ስራ ነው የሚሆነው። በዚህ ዓመት ባደረግነው ደስተኛ አይደለው። ለምሳሌ ስደትን በተመለከተ ማለት ነው። አውንታዊም አሉታዊም ነገሮች አሉ። ሽብርተኝነትን በመዋጋቱ ረገድ አውንታዊ ውጤት አለ። የስደቱ ጉዳይ ደግሞ አሉታዊ ነው። ዓለም አቀፉ ኅብረተሰብ ሊቢያን በተመለከተ ጠንከር ያለ አካሄድ ቢኖረው መኛለሁ ምክንያቱም ጎረቤት ሀገር ናት። ከዚህ የአውሮፓ ህብረት አካል ወደ ሆነችው ወደ ማልታ የ30 ደቂቃ በረራ ብቻ ብቻ የወደፊቱን ስንመለከት በጎርጎሮሳዊ 2050 ዓ ም አፍሪቃ 2.2 ቢሊዮን ህዝብ ሊኖራት እንደሚችል የጠቆሙት ማርቲን ኮብለር ህዝቧ ወደ ሰሜን ሊገፋ እንደሚችል ነው ግምታቸውን የሰነዘሩት። በዚህ ጊዜ ውስጥም የአውሮጳ ህዝብ በ73 ሚሊየን ሊቀንስ ስለሚችል ከወዲሁ ለዚህ መፍትሄ እንዲሆን ሰዎች በየትውልድ ሀገራቸው ሊቆዩ የሚያስችላቸው ስልት ሊቀየስ ይገባልም ይላሉ። ሌላው ለማርቲን ኮብለር የቀረበው ጥያቄ ሊቢያ የከሸፈች መንግስትና ሀገር ናት ማለት ይቻላሉ የሚል ነበር። መለሱ፣ ሊቢያ መንግስትነቷን ያላረጋገጠች በትክክል አስቸጋሪ ሀገር ናት። ሆኖም ለዚህ መፍትሄ ለመፈለግ እየሰራን ነው። ሊቢያ ጠንካራ ተቋማት የሏትም። ከአርባ ሁለቱ የጋዳፊ አምባገነናዊ ዓመታት በኋላ ሀገሪቱን አንድ አድርጎ ለመምራት በጣም አስቸጋሪ ሆኗል። ይህ ደግሞ በዛሬና በነገ መካከል አይወገድም። የሊቢያን ብሔራዊ የጦር ሰራዊት ለማቋቋም የታሰበው እንደታቀደው እስካሁን ባይሳካም፣ በቅርቡ ግን ይሳካል የሚል ተስፋቸውንም አክለዋል። አውሮፓ ወደ ሊቢያ የጦር መሳሪያ መላክ እንደማይኖርባት ያመለከቱት በሊቢያ የተባበሩት መንግስታት ድርጅት ልዩ ልዑክ አክለውም እያንዳንዱ የአውሮፓ ህብረት አባል ሀገር በተናጠል የሊቢያን ኃይሎች በጦር መሳሪያ ላለመደገፍ የገቡትን ቃል ያከብራሉ የሚል ተስፋ እንዳላቸውም አመልክተዋል።